ጋምቤላ ክልል የኮሌራ በሽታ ከተከሰተ ሶስት ሳምንት እንዳለፈው ያስታወቁት የኒዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል ከየወረዳዎቹ ደርሷል ያሉትን መረጃ ጠቅሰው በበሽታው የተያዙና የሞቱ ሰዎች ቁጥር መጨመሩን ተናግረዋል። ዜና ያለን መረጃ ቅዳም የቅዳም መረጃ ወደ አንድ ሺ ሁለት ነው። የደረሱ ቁጥር ወደ ሰላሳ ምናምን ነው። የመድኃኒት እጥረት መኖሩንም አክለዋል።

ስለ ጉዳዩ ከጋምቤላ ክልል ጤና ቢሮ ተጨማሪ መረጃ ለማግኘት ለሁለት ከፍተኛ አመራሮች ስልክ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ሆኖም ከሁለት ሳምንት በፊት የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋት ስለ ወረርሽኙ ለአሜሪካ ድምጽ በሰጡት ቃል በሽታውን ለመቆጣጠር የሚያስችል በቂ የመድኃኒት አቅርቦት አለ፣ ባለሙያዎችንም በየቦታው እንዳሰማሩ መናገራቸው ይታወሳል። በሽታውን ለመቆጣጠር መንግስታዊና መንግስታዊ ያልሆኑ ድርጅቶች ርብር ምክርብ እያደረጉ እንደነበረም ዶክተር አቤል አሰፋ አክለው ገልጸዋል። በጋምቤላ ክልል የኮሌራ በሽታ በክልሉ በኒዌር ዞን በአኮቦ፣ ላሬ ማኮይ እና ዋንታዋ ወረዳዎች በእኞር ዞን እንዲሁም በጋምቤላ ከተማ አስተዳደር መከሰቱን በመዘገባችን ይታወሳል። በጋምቤላ ከተማ የሚገኘው የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ሮንጎን በሆስፒታሉ የነበሩ ሀያ ሁለት ታካሚዎች እስከ ትናንትና ጠዋት ድረስ አገግመው መውጣታቸውን ለአሜሪካ ድምጽ ተናግረዋል። ሀያ ሁለት ሰዎች አስተናግደናል። እንደ ሆስፒታል ሀያ ሁለቱ እንዳለ ፕሩቭ አድርጎ ዲስቻርጅ አድርገናል። የነበሩ ሁለት ነበሩ። ትናንት ዛሬ ጠዋት በዶክተሮቹን ታይቶ ወደ ቤታቸው ተሸኝቷል። ሙሉ እንትኖቹ ደግሞ የጋምቤላ ከተማ ነዋሪዎች አይደሉም። አብዛኞቹ ወደ በጋምቤላ ክልል በንዌር ዞን የተከሰተው በሽታ በላቦራቶሪ ምርመራ ኮሌራ መሆኑን በሽታው ከተከሰተ ከሳምንት በኋላ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ማረጋገጡን በወቅቱ በተደረገው ማጣራትም አስራ አምስት ሰዎች ሲሞቱ ከሶስት መቶ ሀምሳ በላይ ሰዎች መያዛቸውን የጤና ቢሮ ኃላፊው ዶክተር አቤል አሰፋ ለአሜሪካ ድምጽ መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።